ኤስቢኤስ ራዲዮ። ኤስቢኤስ ራዲዮ። የውይይት መድረክ። አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን ዋነኛ አጀንዳ የኢትዮጵያ የጉዞ አቅጣጫ ወዴት የሚል ነው። የውይይቱ ተሳታፊዎች ዶክተር ሰማሀኝ ጋሹ በኢንዲኮት ዩኒቨርሲቲ የሰብአዊ መብቶችና ዓለም አቀፍ ሕግ መምህር፣ ዶክተር ዮሐንስ ገዳሙ በጆርጂያ ኪዩኔት ዩኒቨርሲቲ የፖለቲካ ሳይንስ መምህርና ደራሲ ገለታው ዘለቀ ናቸው። በቅድሚያ ዶክተር ሰማሀኝ፣ ኢትዮጵያ ውስጥ የሽግግር ሂደቱ ከአስራ አራት ወራት በላይ ያስቆጥሯል። በአሁኑ ወቅት በእርስዎ አተያይ ከየት ተነስቶ ወዴት እያመራ ነው? ካሳሁን፣ አመሰግናለሁ ስለሰጠህን እድል። ጥሩ ጥያቄ ነው። እንግዲህ እንደምናየው ከቅርብ ጊዜ ወዲህ በሀገሪቷ ውስጥ እየተከሰቱ ያሉት የፖለቲካ ችግሮችና ግጭቶች ለአንድ ወቅት አንድ ዓመታት ተስፋ ተደርጎበት የነበረውን የሽግግር ሂደት እያጨለሙት ያሉበት ሁኔታ ነው ያለው። በእኔ በኩል ሁኔታውን የማየው ምንድን ነው፣ እኔ ከመጀመሪያውም የዚህ ለውጥን ሂደት በተመለከተ አካሄዱ ላይ የነበሩ ችግሮች ዛሬ መጨረሻው ላይ የተገለጡና ችግሩን ያባባስ መስሎ ይሰማኛል። ምክንያቱም አንድ ሀገር ከግጭት ወይም ደግሞ ከአገዛዝ ወደ ዲሞክራሲ በምትሸጋገርበት ወቅት ክትል የሚገባን ፈንደሜንታል የሆኑ መሰረታዊ የሚባሉ ሂደቶች አለመካሄዳቸው ይመስለኛል። ያም ምንድን ነው ዶክተር አብይ በእርግጥ የተናገሯቸው ስለ እርቅ፣ ስለ ይቅርታ፣ ስለ መደመር የተናገሯቸው ነገሮች ለውጥን ለማምጣት ዘር ሊከፍቱ ይችላሉ፣ መንገድ ሊከፍቱ ይችላሉ። ነገር ግን ኢትዮጵያ በበርካታ አመታት ከአርባ አመት በላይ በተለያየ ቅራኔ፣ በታሪክ ትርክቶች ቅራኔ፣ በመንግስታዊ ስርዓት፣ በህገ መንግስታዊ ስርዓት ዙሪያ ያሉት አለመግባባቶች በሙሉ በጣም ውጥረት የበዛባቸው ከመሆናቸው አኳያ ሂደቱ ሁሉም የፖለቲካ ሀይሎች ወደ ድርድር መጥተው እርቅና እንዲሁም ደግሞ ብሔራዊ መግባባት የሽግግር ሂደት ሊኖር ሲገባው አካሄዱ ምንድነው ገዢ ፓርቲ ተለውጫለሁ በሚል አንዳንድ ጥሩ ጥሩ እርምጃዎች ከወሰደ በኋላ በዛው የሚቀጥል መስሎ መታየቱ ያንን ችግር ያመጣው ይመስለኛል ምክንያቱም አንደኛ ችግሩ ምንድነው ዶክተር አብይ የሚናገሩት ራዕይ ከኢህአዴግ አኳያ ከራሳቸው ከኦዴፓ ከሚባለው ድርጅት አኳያ ራሱ ግንኙነቱ ምን እንደሆነ ግልጽ አይደለም መጀመሪያ ዶክተር አብይ የሚነግሩት የእርቅና የሰላም ጥያቄ የድርጅቱ ነው ወይ? የኦዴፓ ነው ወይ? የኢህአዴግ ነው ወይ? በኢህአዴግ በድርጅቱ ስምምነት አለ ወይ? ፖሊሲ አለ ወይ? አቅጣጫ አለ ወይ? ይሄ ነገር መጨረሻውን ችግር ላይ የደረስ ነው ሂደቱ በትክክል ስላልሄደ ነው ለማለት ነው። አቶ ገለታ ውስጥ በቅርቡ ወደ ኢትዮጵያም ደርሰው መጥተዋል። አንድ ጥናታዊ ጽሑፍ እዛው አቅርበው ተመልሰዋል። ኢትዮጵያ ውስጥ ያለውን የሽግግር ሂደት ወይም የለውጥ ሂደት ለምን ተመልክተውታል ከባህር ማዶም ሆነው አገር ቤት ተገኝተው ከየት ተነስቶ የት ደርሷል? እሺ፣ አመሰግናለሁ። ባልከው ፍቃሳም ሄጀም ነበር አንዶሪያል ሆይቼ ነው እዚያ የመጣሁት። በዓይኔም እንደዚህ ያየሁትንም ጭምር ነው የምናገረው። እንግዲህ ለውጡ በሀገራችን ውስጥ ትንሽ ለየት ያለ ነበር። ሰማኝ እንዳለው ከመነሻውም ለየት ያለ ነው ማለት ምን ማለቴ ነው? ህዝብ ነው ለውጡን የፈለገው አመፃ የኢትዮጵያ ህዝብ በቃኝ አለ ና በመሀል እንግዲህ የገዥውን ፓርቲ ለሁለት ሰንጥቆት ከዛ በኋላ አንደኛው የለውጥ ሀይል ተብሎ የተፈጠረው በህዝብ ክንድ የተፈጠረው ሀገሪቱን አሻግራለሁ የሚል ተስፋዎችን ሰጠ እንግዲህ መጀመሪያ ላይ ዶክተር አብይ በተመረጡበት ጊዜ እና እነዛ ተስፋዎች ህዝቡን አሳረፉት ህዝቡ ወደ ቤቱ የገባው ከተቃውሞ ማለት ነው ረገብ ያለው መዋቅራዊ ለውጥ ህገ መንግስት ሳያስቀይር አንቀጾችን ሳያስቀይር በተስፋ ነው እና ዶክተር አብይም እንግዲህ ስለ አንድነት፣ ስለሰላም ብዙ ተናገሩ። በዚህ ላይ እንግዲህ በተወሰነ ደረጃ ተቃውሞች ረገብ ባሉ እና ያው አንድ አመት ያህል ቆይን ማለት ነው እና በዚህ በአንድ አመት ጊዜ ውስጥ እንግዲህ ካሳሁን ያየሁት ነገር ለውጡ በአጠቃላይ ከኢኮኖሚ አንጻር፣ ከፖለቲካው አንጻር፣ ከውጭ ጉዳይ አንጻር፣ ከሴኪሪቲ አንጻር፣ ከማህበራዊ ጉዳይ አንጻር፣ ከተቋማት ግንባታ አንጻር፣ ከመዋቅር ለውጥ አንጻር መታየት ያለበት ይመስለኛል። ዘር ዘረሩ ነው። ስለዚህ ከኢኮኖሚው አንጻር እንደው ብዙ እርዳታዎች፣ ብድሮች እንደተገኘ ነው ዶክተር አብይ የተናገሩት። በተወሰነ ደረጃ ኢትዮጵያ ችግር ውስጥ ልትገባ ነበረ ታድገናታል የሚል ነገር ነው የተናገሩት። ነገር ግን እኔ የምረዳው ነገር በተግባር በኢኮኖሚው ደረጃ ማለት ነው፣ ሁልጊዜ ሽግግር ሲኖር ኢኮኖሚ አደጋ ውስጥ ነው የሚወድቀው፣ ችግር ውስጥ ነው የሚወድቀው። ይሄ ተፈጥሮአዊ ነው። ሰላም ከሌለ መሰናቀል ካለ መረጋጋት ከሌለ ዝርፊያ ከበዛ ባንኮች የሚዘረፉ ከሆነ ኢኮኖሚ እድገት አለ ማለት አንችልም። እና በዚህ አንድ አመት ውስጥ ከፍተኛ ችግር ውስጥ ኢኮኖሚው ገብቷል፣ የተወሰነ ብድርና እርዳታ ብናገኝ። ከፖለቲካ አንጻር ግን እድገቱን እንደው ሳየው መችም አንድ ልጅ እንግዲህ ይወለድና በአንድ አመቱ ውስጥ ሰውነቱ እያደገ ይሄዳል፣ በአስተሳሰቡም ደግሞ ነፍስ እያወቀ ይሄዳል እና ይሄ ለውጥ ኃይል አሁን ፍካት አሁን እንዳልከው በዚህ አንድ አመት ውስጥ እያደገ ነው የመጣው ወይ የሚለው ነው የበለጠ አሁን በአንድ አመት ውስጥ ጥያቄዎችን ሁሉ ይፍታ አይደለም የሚመዘነው ግን በዚህ በአንድ አመቱ ጊዜ ውስጥ ከመነሻው እያደገ መጥቷል ወይ፣ ጥያቄዎችን ወደ መፍታት አቅጣጫ ደርሷል ወይ፣ እንደገና ደግሞ መዋቅራዊ ለውጦችን ለማካሄድ አቅም እያገኘ ነው ወይ የሚለው ላይ የበለጠ መገምገም ያለበት ይመስለኛል። እና ይህንን ሳይን አሁን እንግዲህ ሄዶ ሄዶ አሁን የለውጡ ኃይል የበለጠ እየተዳከመ የመጣበት ሁኔታ መጨረሻ ላይ እነዚህ ባለስልጣናቶችን ሲገደሉ የከፍተኛ የሆነ ስጋት በህብረተሰብ ውስጥ ታያለህ እና የለውጡ ኃይል እየፋፋ እያደገ ብዙዎችን እየማረከ ሳይሆን የምታየው እየጠበበ እየከሰመ የመጣበት ሁኔታ ነው ያለው እና ፍሪ ሁኔታዎች ያሉበት ደረጃ ላይ ያለን ይመስለኛል። አሁን ሳይሆ ዶክተር ዮሐንስ በእርሶ አተያይስ ኢትዮጵያ የለውጥ አቅጣጫ አነሳሱ እና አሁን ያለበት ደረጃ ምን ይመስላል? አመሰግናለሁ ካሳሁን ከሰማኸኝ እና ገለታው ጋር ለመጋበዝ በመቻሌ ና ቅርቡ ለሁለተኛ ጊዜ ይመስለኛል ወደ አንተ ጋር መናገር መቻሌ በጣም ደስ ብሎኛል። እርግጥ ነው ኢትዮጵያ ውስጥ በቅርቡ ያየ ነው ባለፉት አንድ ዓመት ከአራት እና ከአምስት ቀር ገደማ አካባቢ የታየው ነገር በሙሉ በቀላሉ የሚታይ ነገር አይደለም። ብዙ ተስፋዎችን እንድንሰንቅ በሀገራችን ተስፋ እንድናደርግ ያደረገን ማህበረሰባዊ ተሳትፎ በፖለቲካው ዘርፍ የሚሆን በተለያዩ ማህበረሰባዊ ጉዳዮች ላይ ሊጠናከር ወይም ደግሞ በተወሰነ ደረጃ እንዲነሳሳ ያደረገ ልዩ የሆነ መስህብ የነበረው፣ ልዩ የሆነ ስሜት የፈጠረ አጋጣሚ ነበረ። እኔ ከድሮም ይህንን ለውጥ የገለጽኩት የኢህአዴግ ለውጥ ነው ብዬ ነው። የሀገራዊ ፖለቲካዊ ለውጥ ሳይሆን ተወጸ ቼንጅ ዊዝን ኢፒአርዲኤፍ የራሱ የኢህአዴግ ፖለቲካዊ ፖለቲካዊ ጥምረት ውስጥ የታየ መዋቅራዊ ባይሆንም እንኳን ለውጥ ነው፣ የፖለቲካ ለውጥ ነው ብዬ ነው የማስበው እና ያም የምንመለከትበት መንገድ ምንድን ነው? ኢህአዴግ ሰርቫይቫሊስት ነው። በስልጣን ላይ ራሱን ለማቆየት ምን ማድረግ አለብኝ፣ በምን መንገድ ነው ራሴን መምራት ያለብኝ የሚለውን ምንም ያክል ልዩነቶች በመሀላቸው ቢፈጠሩም በጥምረቱ መካከል ቢፈጠሩም እነዛን ልዩነቶች እያቻቻለ ራሱን የሀገሪቱ ፖለቲካ ቁንጮ ላይ አስቀምጦ መቆየትን ዋነኛ አላማ አድርጎ የሚንቀሳቀስ የፖለቲካ ሀይል ነው። ለዚህም ነው በተለያየ ጊዜ የተለያዩ ችግሮች ባጋጠሟቸው ቁጥር ለአስር ቀን ወይም ለአስራ ሰባት ቀን ወይም ለሰላሳ ቀን ወይም ለአርባ ቀን እየተሰበሰቡ የተለያዩ ችግሮቻቸውን መፍታት ፖለቲካዊ ባህል አድርገው አዳብረው ዛሬም ድረስ የሚጠቀሙበት ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ ለውጥ ወይም ደግሞ በወቅቱ ሰማኝ የጠቀሰው ይሄ መደመር ስሜት በአጠቃላይ ጠቅላይ ሚኒስትሩ ናገሯቸው የነበሩ ነገሮች በጣም ፖዚቲቭ የሆነ ስሜት በማህበረሰቡ ዘንድ የፈጠሩ ቢሆንም ፖለቲካዊ ነጸብራቁን ግን ለመቀየር ወይም ደግሞ የተለሻለ መልክ ባለው መንገድ ለማካሄድ ግን የፓርቲ መዋቅሩ ከመንግስታዊ መዋቅሩ የበለጠ ጠንካራ በሆነበት እና በኢህአዴግ ፖለቲካ ስምረት ውስጥ ያለው መከፋፈል ያለው ቴንሽን ከምንም በላይ በተጠናከረበት ሁኔታ እነዛን ለውጦች ለማሳካት የሚችሉበት መንገድ የተፈጠረላቸው አይመስለኝም። ግን አሁንም ሌሎች ጓደኞቼ እንደተናገሩት እኔ የማስበው ጠቅላይ ሚኒስትሩ ላይ አንዳንድ ኮሚትመንቶች አሉ የሚታዩ በግልጽ የሚታዩ ፍላጎቶች አሉ። እነዚህን መካድ አይቻልም። የተለያዩ ፖለቲካ ማህበረሰቦችን ከማነቃቃትና አንዳንድ ወቅታዊ የሚባሉ ሀገራዊ ችግሮችን በፍጥነት ባይሆንም እንኳን በአግባቡ ከመፍታት ባሻገር የሶማሌ ክልል ላይ ያየ ነው። አሁንም በቅርቡ በሲዳማ አካባቢ ያየ ነው ማለት ነው። የተወሰኑ ችግሮች ሊኖሩበትም ከዛ ከዛ ባሻገር የሰብአዊ መብት ነው ጉዳዮችን እንዲመራ በቅርቡ የተሳቸው ያሸሙትን ግለት መመልከት እንችላለን፣ የነብር መመልከት እንችላለን። ፖለቲካል ኦፕንነት ፖለቲካዊ ሁኔታው እንዲቀየር ዴሞክራሲያዊ ስርዓት ለመገንባትም ቁርጠኝነት ያላቸው ይመስላል። ያንን ያደረጉት ሱፐርፊሻል በሆነ መንገድ እና ከላይ ብቻ በሚታይ መዋቅሩን በምንም መንገድ ባልነካ ሁኔታ ይመስለኛል። ያ ደግሞ እርሳቸውም ላይ ይሁን በአጠቃላይ ኢህአዴግ ላይ ከፍተኛ ችግር ነው ያመጣ። እርስ በሳቸው ላይ ያለውን መከፋፈል የበለጠ ያጠናከረ፣ ነገም ምን ሊፈጠር እንደሚችል ብዙ እንድንተነብይ ብዙ እንድንገምት ያላደረገ ይመስለኛል እና በዋናነት ይህን የለውጥ ሂደት የምንመለከተው ኢህአዴጋዊ ለውጥ ነው እንጂ ሀገራዊ ለውጥ ነው ብዬ አይደለም። ቀደም ሲል ዶክተር ሰማሀኝ እንዳነሱት የለውጡ ሂደት በተለይም በመሪው በዶክተር አብይ ግልጽ የሆነ የመነሻና መዳረሻ ፍኖተ ካርታ አለመኖር እንዳለ ገልጸዋል። በአሁኑ ወቅት በእርስዎ አተያይ ኢትዮጵያ የለውጥ ሂደት የጉዞ አቅጣጫ ወዴት እያመራ ነው? እኮ ግን አለው ካሳሁን፣ አይቲንክ አሁን ያለንበት ሁኔታ በተለይ ላለፉት ጥቂት ወራት ውስጥ የሄድንበት ያለው በተለይ ከዚህ ከብሔር ጋር በተገናኘ ያሉት ግጭቶች፣ በብሔር በመሰረት አድርጎ የሚደረጉት መፈናቀሎች እና ኢቨን በራሱ ማህበረሰቡ እርስ በርስ እንኳን አሁን በአማራ ክልል ከተፈጸመው አኳያ እርስ በርስም እንኳን ያለመተማመን ያደገ ከመምጣቱ አኳያ እኔ በጣም ከፍተኛ ስጋቴ ምንድን ነው እችን ሀገር እንደ ሀገር ረጅም በታሪክ ሂደት ውስጥ ኢትዮጵያን እንደ ሀገር አቁሟት የነበሩት ማህበራዊ እና ባህላዊ የሆኑትን ሴቶች በሙሉ እየሸረሸረ እንዳንድ የፖለቲካ ማህበረሰብ እንዳንቀጥል የሚያስችሉ ሁኔታዎች እየተባባሱ የመጡበት ሁኔታ ነው ያሉ በተለይ ቅድም ገለታው እንደገለጸው በኢኮኖሚ በኩል በምታይበት ጊዜ ትልቁ ይህንን የፖለቲካም ግጭትና ችግሮችን እያባባሰ ያለው ከፍተኛ የሆነ ዋጋ መናር አለ። ከፍተኛ የሆነ ስራ ጥመት አለ። ኢኮኖሚ መቀዛቀዝ አለ። ከዚህ ጋር ተዳምሮ ይሄ የብሔርተኝነት ነገር በጣም እየተወጠረ እና መፍትሄ እያጣ አሁን በደቡብ አካባቢ እንደምናየው በከፍተኛ ደረጃ ሁሉም የብሔር ብሔረሰቦች የክልል ጥያቄ ሞት አቅርበዋል። የደህድ የሚባለው ድርጅት ደግሞ የሚሰጠው መፍትሄ እነሱ ከሚጠብቁትና ህገ መንግስቱ ከሚለው ውጭ እየሆነ ነው ያለውና በእኔ ግምትና እምነት ይሄ ለውጥ ከዚህ በኋላ እስካሁን በሄደበት መንገድና ሂደት መቀጠል አይችልም። የመጨረሻ የሚባለው ዶክተር አብይ የሄዱበት የራሳቸው መንገድ የሄዱበት የሞከሩበት መንገድ ከዚህ በኋላ መዝለቅ የሚቻል አይመስለኝም። ከዚህ በኋላ አገሪቷን ምናልባት እንዳንድ የፖለቲካ ማህበረሰብ ለማስቀጠል የሚቻልበት ብቸኛ መንገድ ይመስለኝ ምንድን ነው ሁሉም የፖለቲካ ሀይሎች ቁጭ ብለው፣ ኤሊት ባርጌ የሚባለው በተለይ የፖለቲካ ኤሊት ይሄ ከየብሄሩ የህዝብን ኢንተረስት እና ፍላጎት እና ጥቅም አስጠብቃለሁ የሚለው ተቀምጦ እንዴት እንቀጥል ማለት አለበት። ምክንያቱም መሰረታዊ የሚባለው ልዩነት ያለው በምሳሌ በህገ መንግስቱ ላይ ነው። ይህ ህገ መንግስት የረቀቀበት መንገድ ሌጅትሜሲው፣ በአጠቃላይ ደግሞ አገሪቷን ያዋቀረበት መንገድ እና ስራት ባክግራውንዱ በጣም አጨቃጫቂ የተወሳሰበ ነገር ነው ያለው። ስለዚህ ግማሹ ህገ መንግስቱ ይቀየር ይላል፣ ግማሹ ደግሞ አይቀየርም ይላል። እና በዚህ መሀል ወደ ምርጫ መሄድ አይቻልም። በፍጹም ዲዛስተር፣ ውድመት፣ ውድቀት ነው የሚሆነው። ከዚህ በኋላ የመጨረሻ አማራጭ የሚሆነው ምንድን ነው? ሀገሪቷ ልናድበ የምንችለው ምንድን ነው? ከህገ መንግስት ጀምሮ ማንኛውም ኢሹ ኦን ዘ ቴብል መቀመጥ አለበት፣ ዲስከስ መደረግ አለበት። እና ከዚህ በኋላ ሊሆን የምችለው አማራጭ ይመስለኝ ምንድን ነው? ሁሉም የፖለቲካ ኃይሎችን ያሳተፈ የሽግግር ሂደት መጀመር አስፈላጊ ከሆነ ጠቅላይ ሚኒስትሩ የሚመሩት የፖለቲካ ሂደት ከተጀመረ በኋላ ያ የሽግግር ሂደት የሚያደርጋቸው ነገሮች አንደኛ አሁን ያለውን የዚ የሰላምና ሴኩሪቲን በትክክል ማስጠበቅ እንደገናም ደግሞ ህገ መንግስታዊ ለውጦች ሁሉም ማህበረሰብ አት ሊስት በኢትዮጵያ ሁኔታ ሁሉንም የሚያደርግ አይነት የፖለቲካ ስርዓት አሁን መገንባት አንችልም ነገር ግን ማስታረግን እንችላለን ባላንስ ማድረግ እንችላለን ስለዚህ የብሔር መብትንና የግለሰብ መብት እንዴት አደረግን ማስታረቀው እንችላለን አሁን ያለውን ብሔር ላይ የተመሰረተውን የፌዴራል አወቃቀር በመቀየር እንዴት አድርገን በዛ ውስጥ ደግሞ የብሔርና የቋንቋ የባህል መብት እናስከብራለን። ይህንን ከብዙ ሀገሮች ልምድ ከታሪካችን በመነሳት አንድ የሆነ የፖለቲካዊ ስምምል ልናደርግለት ይገባል። ከዛ በኋላ ብሔራዊ እርቅን በማድረግ ወደ ምርጫ ህገ መንግስትን ለማጽደቅ ይህን በኋላ ሀገሪቷ ልናረጋጋ እንችላለን። አሁን ችግሩ ምንድነው እያየ ያለው አሁን በደቡብ ክልል ለምሳሌ እየተደረገ ያለው ግን በምናይበት ጊዜ ለሲዳማ ክልል ተፈቀደ፣ ለሌሎች ግን ላለመስቀድ ሳይንሳዊ ጥናት አድርገናል በሚል ይፋ አድርገዋል። ይሄ ሳይንሳዊ ጥናት ምንድ ነው የሚለው ደቡብን ለሁለትና ከዛ በላይ ለሆኑ ክልል መከፋፈል ህዝቡ አንድ መሆኑን በጥናት አረጋግጠናል ነው ሚለው። ይሄ ሊሰራ አይችልም፣ ምክንያቱም ህገ መንግስቱ ግልጽ ነው ማንኛውም ብሔር ብሔረሰብ የራሱ ራስ መሰረት መብት አለ ይላል። ይሄ ደግሞ ክልል መጠየቅና እስከ መገንጠል የሚያካትት ነው። ይህንን በምንም ተአምር ጥናት በማድረግ በፕሮፓጋንዳ ሊፈታ አይችልም። የሚፈታው ምንድን ነው? ይህ ህገ መንግስት መሰረቱ አንድ አገር እንደ ሀገር እንዳንቀጥል ያደረገ ስለሆነ ይህን ህገ መንግስት ላይ መፍትሄ ያስፈልገዋል ብዬ አስባለሁ። ስለዚህ ጠቅላይ ሚኒስትሩም የለውጥ ኃይል የሚባሉትም፣ የኢህአዴግም የፖለቲካ ኃይሎችም፣ ዶክተር አቢ ደጋፊዎችም ማድረግ ያለባቸው መስሎኝ ምንድን ነው ቁጭ ብለን አሁን ተነጋግረን አንድ አይነት የችግር ሂደት አድርገን እችን ሀገር ወደፊት የሚያሻግር የፖለቲካ ስርዓት እንገንባ ብለው ካልተቀመጡ በስተቀር ሁሉን ነገር ጊዜው ከማለሉ ሰዓቱ እየሄደ እየረፈደ ምናልባትም ሪቨርስ ልንለውጠው፣ ልንመልሰው ወደማንችል ደረጃ ከመድረሱ በፊት ሪል የሆነ ኔጎሽሽን እና የፖለቲካ ሂደት አድርገን ለሀገራችን አንዳች መፍትሄ እናምጣ ነው የኔ ሀሳብ። አቶ ገለታ ውስጥ በእርሷ አተያይ አሁን የለውጡ ሂደት ኢትዮጵያ ወደፊት አቅጣጫ ወዴት እያመራ ነው? ዋነኛ እክሎች ውስጥ ምንድን ናቸው? አመሰግናለሁ። አቶ ካሳሁን፣ አሁን መሰረታዊ ችግር እኔም ብዬ የማየው አሁን የዚ የዶክተር አብይ መንግስት ፍኖተ ካርታ በጣም በጣም በጣም አስፈላጊ ነው። ወዴት ነው ምንድን ነው ፍኖተ ካርታ የምንለው ቅድም ሰማኝ ያላቸዋለ ኤሊት ባርጌን የምንላቸው ለምሳሌ ዲዛይራብል ቼንጅ ምንድን ነው ኢትዮጵያ ውስጥ አንዱ ጥያቄ ምንድነው? አቶ ካሳሁን መሰለ በእርግጥ ይሄ በህዝብ ሀይል ተገፍቶ የመጣ የለውጥ ሀይል የኢትዮጵያውያንን ለውጥ ስሜት ተረድቶታል ወይም የኢትዮጵያን ሽግግር በሚገባ ገብቶታል። ይህንን የምለው የአቅም የትምህርት ጋር አያይዤው ሳይሆን ከቆዩበት የፖለቲካ አስተሳሰብ አንጻር፣ ከዚህ ጋር ቤታዊ ዲሞክራሲ አስተሳሰብ አንጻር ተረድተውታል የኢትዮጵያውያንን ሚድ ወይም ዲዛይር ምን አይነት ፍላጎት ነው ኢትዮጵያ ያላት አይነት ነው ሽግግሯ የሚያስፈልጋት የሚለው ላይ በደንብ ራሱ የለውጡ ሀይል ገብቶታል የሚለው አንዱ በጣም መሰረታዊ ነገር ነው። እኔ እንደው እንደ ትልቅ ችግር የማያቸው ነገሮች አሁን ለሽግግሩ አንዱ የድርጅት አቅም ነው። አዘቃት አሁን የድርጅት አቅም ማለቴ አሁን አንዳንድ እንግዲህ ሀገር ለውጥ ሲመጣ ወይ በወታደር ነው ማዕከላዊ መንግስት ያዘው ወታደሩን ታቋለ መዋቅሩ ወታደር ነው የሚያስተዳድረው ትላለህ። ወይም ደግሞ አንድ ፓርቲ ደግሞ ከመጣ ያንን ፓርቲ ይሄ ፓርቲ ነው የሚያስተዳድረው ትላለህ። አሁን ኢትዮጵያን የሚያስተዳድራት ማን ነው ነው? ከኢህአዴግ ውስጥ ወጣ የተባለው የለውጥ ኃይል ነው የሀገሪቱን እያስተዳድራት ያለው እንዳንል የኢህአዴግን አባል ድርጅቶች በተናጠል ስናያቸው እየጠነከሩ ነው የምታያቸው። ለምሳሌ ህወሀትን ተመልከተው፣ እዛ ውስጥ የለውጥ ፍንጭ ብዙ አታይም። መስራችን የሚባሉትን በህዴን አሁን ደግሞ እንደውም ሌላ ችግር የዚህ ሲዳማ ችግር መጥቶበት ራሱ ምን እንደሚሆነው ፍጻሜ ሁሉ አይታወቅ። በአዴን ውስጥ ወዲያ ወዲህ ማአት ነገር ነው ኦህዴድ ዛሬ አንድ መግለጫ ያወጣል፣ ነገ ሌላ መግለጫ ያወጣል። ኢህአዴግ ማለት የነዚህ ጥርቅም ነው እንግዲህ። ስለዚህ ኢህአዴግ እንደ ኢህአዴግ ነው ወይ ይህን የለውጥ ኃይል ወይም ደግሞ ከዛ ከኢህአዴግ ውስጥ የወጣ የለውጥ ኃይል አለ ወይ እንዳትል በተናጠል ድርጅቶቹን ስታይ፣ እንደውም እርስ በርሳቸው አሁን ባለፈው የህወሀት እና የብአዴን ቃላት ጦርነት ምን ያህል በኢህአዴግ ውስጥ ከፍተኛ ልዩነት እንዳለ ያሳያል። ስለዚህ አንዱ መሰረታዊ ችግር ድርጅታዊ አቅሙ ይሄ ይችን ሀገር ለማሻገር ምንድን ነው የዚህ የለውጡ ሀይሉ ያለው ስትል እሱ በጣም በጣም አሳሳቢ ነገር ነው ሁለተኛው አሁን የለውጡን የመረዳቱ ነገር ነው ሌላው የዚህ የፍኖተ ካርታው ችግር በተለይ በተለይ መሰረታዊ በሆኑ በመዋቅር ደረጃ አሁን እኮ ኢትዮጵያ ውስጥ ያለው ምርጫ ምኮን ምግባ የሚባለው እኮ ግማሹ የፌዴራል ስርአቱን አፈርሳለሁ ብሎ የተነሳ ነው ግማሹ የፌዴራል ስርአቱ አይደለም ችግር ያለበት የፌዴራል ስርአቱን ዴሞክራሲያዊ አደርገዋለሁ ብሎ የተነሳ ነው ሌላው ደግሞ ሌላ ሀሳብ ይዞ እየተነሳ ነው። በእንዲህ አይነት መስመር ምርጫ አድርጎ አገሪቱን ለማጥፋት ካልሆነ በስተቀር ምርጫ ውስጥ መግባትም አንችል። ስለዚህ በእርሶ አተያይ ምን መደረግ አለበት ይላሉ? አሁን ያለንበት ችግር ለመውጣት አማራጭ መንገዶች ምንድን ናቸው የሚል እሳቤ ነው ያለው። ወደ ምርጫ ለመግባት የመድበለ ፓርቲ ስርዓት መመስረት መሻል አለበት። ምርጫ ተስፋ የሚሆነው የመድበለ ፓርቲ ስርዓት ሲኖር፣ አሁን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት አይደለም ያለው። ስለዚህ እኔ መጀመሪያው መደረግ ያለበት ወሳኝ በሆኑ በመዋቅራዊ ጉዳዮች ላይ ስምምነት የግድ ያስፈልጋል። የግድ ስምምነት መያዝ መቻል አለብን። ያ በምርጫ የሚመጣ አይደለም። ስምምነት ቅድም ሰማኝ እንዳለው የለይቃን የሲቪክ ኦርጋናይዜሽን ስም ሊሆኑ ይችላሉ ተሰባስበው በዋና ዋና ጉዳዮች ላይ በፌዴራል ስርዓቱ ላይ በመንግስት ቅርጹ ላይ ለምሳሌ፣ አንዳንዱ የፕሬዚደንሻል ነው የሚሆን ይላል። ሌላው ፓርላሜንታሪ ነው ይላል። በእነዚህ መሰረታዊ በሆኑ ጉዳዮች ላይ የጋራ መግባባት የግድ መያዝ መቻል አለብን። አሁን ቅድም የተነሱት የብሔር ጥያቄም እንዴት አድርገን ነው አድሬስ የምናደርገው? እሱን አድሬስ የሚያደርግ አንድ ሲስተም መፍጠር ሆም ግሮውን የሆነ አይዲያ ሀገሮች፣ ሁሉ እንደው እየኮረጁ ብቻ በኮረጃ ብቻ ችግራቸውን አልፈቱም። ኢትዮጵያውያን የራሳቸውን ከአለባቸው ችግር አንፃር ስርአት ፈጥረው በዛ ስርዓት ላይ ተስማምተው ነው በዛ መዋቅር ውስጥ ነው እንግዲህ ምርጫ የሚደረገው እና ናሽናል ኮንሰንሰስ ወይም የብሔራዊ መግባባት ስራ መሰራት አለበት። አቶ ካሳ ሁን አሁን እኮ በዚህ በአንድ ዓመት ውስጥ በደንብ ማላየው ነገር ቢኖርን በብሔራዊ መግባባት ላይ መንግስት አያተኩርም ኤነርጂውን ሀይሉን የሚጨርሰው ከምርጫ በኋላ ከሁለት ከሶስት ዓመት በኋላ ሊደረጉ በሚችሉ ጉዳዮች ላይ ነው፣ ሀይሉን የሚጨርሰው ብሔራዊ ማግባባት ላይ ማተኮር ያለበት ይመስለኛል። ዶክተር ዮሐንስስ በርሶ በኩል አሁን ኢትዮጵያ ውስጥ ያለው የለውጥ ሽግግር ሂደት ምን የገጠሙት ዋነኛ ተግዳሮቶች አሉ? ያስ የለውጡን አቅጣጫ ለማስቀየር ወይም የአገሪቷን ሕልውና ለመፈታተን ምን ያህል አስጊ ነው? ከዛ ውስጥስ ለመውጣት ምን መደረግ አለበት የሚል ምክረ ሀሳብ አለ በእርሶ ዘንድ? አመሰግናለሁ። ካሳሁን፣ ሁለቱም ወንድሞች ጥሩ ሀሳቦችን ያነሱት የተወሰኑ ልዩነቶች አሉ፣ ወደዛ እመጣለሁ። አንደኛ ተግዳሮቶችን በተመለከተ ብዙም እዛ ላይ መቆየት አልፈልግም። ግን ሁለት ነገሮች አሉ። አንደኛው ፖለቲካዊው ይዘት ያለው ብሔር ፖለቲካው ውጤት የሆነው ብሔርተኝነት እና እሱ የወለደው አለመግባባት ነው። ይህም ደግሞ ሀገሪቱን ለከፋ ግጭትና ለህዝቦች መፈናቀል፣ ለከፍተኛ የሆነ ሰላም እጦት ማህበረሰቡ እንዳርገው የምንመለከተው እና ምንጊዜም ቢሆን የዚህ ይህ ለውጥ መጣ ከተባለበት ጊዜ ጀምሮ እንደውም ከመምጣቱ በፊት ከነበረው በተጠናከረ ሁኔታ ማህበረሰባዊ ቀውስ ለሀገራችን የፈጠረ ወይም ሀገራችንን ለዛ የዳረገ እንደሆነ የምንመለከተው ነው። ሁለተኛ ቅድም ገለታውም እንደጠቀሰው ከኢኮኖሚያዊ ችግሮች ጋር በተያያዘ ነው። ኢህአዴጎችም ሁልጊዜ የሚናገሩት ነገር ነው። እኛም እንደ ኢትዮጵያውያን ወይም እንደተወለደ ኢትዮጵያውያን ሁላችንም የምንረዳው ነገር ነው። ኢትዮጵያ ውስጥ ከፍተኛ የሆነ ድህነት አለ። ኢኮኖሚያዊ ለውጦች አሉ፣ ወይም መርታዎች አሉ ቢባሉ እንኳን አብዛኛውን ኢትዮጵያ የጠቀመ ወይም ደግሞ ተጠቃሚ ያደረገ አይደለም። ስለዚህ ከፍተኛ ድህነት ውስጥ ያለች ሀገር ፖለቲካዊም ሆነ ሌሎች ሌሎች ጉዳዮች ላይ ከፍተኛ የሆነ መነሳሳትን ወይም ደግሞ ሞራላዊ ግብዓትን የሚጎድለው ነገር ይፈጥራል ማለት ነው። ስለዚህ ሁለቱ ችግሮቻችን ናቸው። እነዚህ ችግሮች እንዴት ነው ስርዓቱ ሊፈታቸው እየሞከረ ያለው የሚለውን በምንመለከትበት ጊዜ ብሔራዊ መግባባት ያስፈልጋል ብሎ ተገለታ የጠቀሰውን በጣም አምናለሁ። ሰማኝም እንደዚሁ ከኤሊት ባርጌን ወይም ደግሞ ሊሂቃኑ ሊግባቡ የሚችሉበትን መንገድ መጠረቅ አለባቸው ያለውን ነገር በመሰረታዊ የሆነ ጉዳይ ስለሆነ በደንብ አማምንበት ጉዳይ ነው። ዞሮ ዞሮ የኢትዮጵያን ፖለቲካ ልክ እንደ አብዛኛው ከሰሃራ በታች ያሉ ሀገራት ፖለቲካ የኤሊቶች ውሳኔ ወይም ደግሞ ልሂቃን ተሰብስበው በጋራ የሚወስኗቸው ውሳኔዎች እንዳውም አንዳንዴ ከተቋማዊ ቅርፍ ከያዙት ፖለቲካዊ ወይም ኢኮኖሚያዊ ጉዳዮች በበለጠ ወይም ባልተናነሰ በአንዳንድ ሀገራት ላይ የራሳቸው የሆነ ትልቅ ሚና ይጫወታሉ። ችግሩ ምንድን ነው? የኛ ፖለቲካዊና ኢኮኖሚያዊ ችግር ወይም ተግዳሮቶች በአጠቃላይ ከሌላው የሳብ ሳሃራን አፍሪካን አካባቢ ካሉ ሀገራት በሙሉ ሲታይ እንዲያውም የከፋ ሆኖ መገኘቱ ነው። ልሂቃን መግባባት አለባቸው ወይም መደራደር አለባቸው ሲባል ልሂቃኑ ነማን ናቸው የሚለውን ነገር መጠየቅ መቻል አለብን። የተለያዩ ቡድኖችን የሚመሩ ምን ልል ከሆነ ኦኬ፣ ብሔርተኝነትን፣ ፅንፈኝነትን ኢምብሬስ ያደረጉት ላለመግባባት፣ ላለመስማማት፣ ከሌላው ጋር ላለመነጋገር የተማምለው ፖለቲካዊ እንቅስቃሴያቸውን እየመሩ ናቸው ብለን የምናስባቸውን ነው ልሂቃንም ብለን የምንጠቅሰው ወይስ የፖለቲካ ፓርቲዎችን በተቃዋሚው ጎራ ማለት ነው እየመሩ ያሉትን ነው። እንደምናውቀው መሀል ላይ የነበሩት ለዘብተኛ የሚባሉት ኢትዮጵያዊነትን ኤምብሬስ አድርገው ለአብዛኛው የአንድነት ኃይል ተብለው የሚጠቀሱት ዛሬ ያሉበት የማይታወቅበት ሁኔታ ነው ያለው። ለራሳቸውም ግራ የተጋቀሱ ሁኔታ ነው ያለ ምንም እንኳን ኢትዮጵያዊ ፖለቲካል እና ኢትዮጵያዊ አንድነትን የሚፈልገው ማህበረሰብ አሁንም መሬት ላይ የሚኖር ማለት ነው። ስለዚህ እዛ ላይ አለመኖራቸውን ነው እኔ የምመለከተው። መኖራቸውን እጠራጥራለሁ። ሌላው በተቃውሞ ጎራ ያለው ፖለቲካ ኃይል ደግሞ ብሔርተኝነትን ወይም ደግሞ ዘውጌነትን ኢምብሬስ አድርጎ በፖለቲካ ውስጥ የራሱን የሆነ ሚና ለመጫወትና የራሱ የሚለውን ማህበረሰብ ለመጥቀም ብቻ ሲል እየተንቀሳቀሰ የሚገኘው ነው እና ይህ የልሂቃን ስብስብ ነው ወይ ኢህአዴግ ወይም ደግሞ ሀገሪቱን የሚመራውን የፖለቲካ ጥምረት ቻሌንጅ አድርጎ ከዛ ጋር ተደራድሮ መልካም የሆነ ውሳኔ ሊያመጣ የሚችለው መልካም የሆነ መፍትሄ ሊያመጣ የሚችለው እዚህ ላይም ከፍተኛ የሆነ ጥርጣሪ አለኝ። ኢህአዴግን በራሱ ደግሞ እንግዲህ የኢትዮጵያ ያለፉት ሀያ ስምንት ዓመታት ፖለቲካ በአጠቃላይ የኢህአዴግ ፖለቲካ ነው። ቢኮዝ የኢትዮጵያ ፖለቲካ ቅድም ገለታው እንዳይጠቀሰው መልታዊ ፓርቲ ዴሞክራሲ በስም ብቻ ያለበት የኢህአዴግ ፖለቲካ የኢህአዴግ ኢኮኖሚያዊ፣ ፖለቲካዊ መርሆች ገነው እሱ ብቻ ሀገርን የሚመራበት መንግስታዊ መዋቅሮች ወይም ተቋማት በዘውዳዊ ሥርዓትም ሆነ ኢቨን ወታደራዊ ሥርዓት ላይ የተገነቡ ተቋማት በጣም የተዳከሙበት ዘውጌነት የነገሰበት የፓርቲ ጠባብ ብሄርተኝነት ፖለቲካ ነው፣ ኢህአዴግ ውስጥ ያለው እና አንዳንዴ ጠባብ ብሄርተኝነት የሚባለውን እና ያንን የሚያራግቡትን ቡድኖች ስናስብ ኢህአዴግ ውስጥ ያሉትን ጠባብ ብሄርተኞች ብዛት ሁሌም ልንዘነጋው አይገባም ብዬ ነው የማስበው። ሰው ታዲያ ምንድን ነው መፍትሄው ሊሆን የሚችለው የሚለውን ሳስብ ከሳሁን እኔ የሚታየኝ አሁንም እንደጠቀስኩት የኢህአዴግ ፖለቲካ የኢትዮጵያ ፖለቲካ ነው። ይህ ብዙዎቻችንን ሊያስገርምንም ሊያሳዝንንም አይገባም፣ ምክንያቱም ያለንበት ሀቅ ስለሆነ። ግን እንዴት ነው ታዲያ እነዚህን ተግዳሮቶች ልንወጣቸው የምንችለው እንደ ሀገር? ኢህአዴግስ ደግሞ ሀገሪቱን እንደሚመራ አንድ ፖለቲካ ጥምረት እንዴት ነው ሊቋቋም እና ሀገር ሊመራ የሚችለው በአግባቡ የሚለውን መንገድ ስንመለከት የልሂቃን መግባባትም ሆነ ብሔራዊ መግባባት በራሱ ለመድረስ መጀመሪያ ሀገር ውስጥ ሰላምና ፀጥታን ማሰን ይገባል። ለዚህ ደግሞ ዛሬ ሀገርን እየመራ ያለው ኢህአዴግ በተቻለው አቅም የሚመራቸውን መንግስታዊ ተቋማት የተቋማት አንጸው አጠናክሮ የፌዴራል መንግስቱ ላይ የተከማቸውን የተለያዩ የኢህአዴግ የአራት ፓርቲዎች ስብስብ ነው። ብዙ አጋር ድርጅቶች አሉት። ከካቢኔው ሊጀምር ይችላል። ከተለያዩ መንግስታዊ ተቋማት ሊጀምር ይችላል። በጣም ሬፕሬዘንታቲቭ በሆነ መንገድ ሁሉም የተወከለበት በሚመስል መንገድ እንደ ድሮው በህወሀት የኢህአዴግን ዶሜኔት ባደረገበት ዘመን ላይ ይታየ የነበረው አይነት ትርጣሬና ችግር በማይመጣበት መንገድ ሁሉንም ባሳተፈ መልኩ ተቋማትን የሚመሩ ግለሰቦችን መመልመል፣ ባለሙያዎችንና ምሁራንን መጋበዝ በተቻላቸው አቅም የፌዴራል መንግስቱ የሚጠናከርበትን መንገድ እና ተጠናክሮም ደግሞ በተለያዩ ቦታዎች ላይ የሚከሰቱ የሰላምና ጸጥታ ጉዳዮችን በአግባቡ የሚፈታበትን መንገድ መቀየስ ያስፈልጋል። ይህ ለማድረግ ግን መጀመሪያ ችግሩ መኖሩን ማመን ያስፈልጋል። አሁን የምንመለከተው ብዙ ጊዜ ከባድ ችግሮች እየገጠሙን፣ ሕዝብ እየታመሰ ማህበራዊ ሚዲያው ሆነ ኢቨን መንግስታዊ ሚዲያዎች የተለያዩ ጉዳዮችን እየዘገቡ እኛ ግን የምንመለከተው ምንም እንኳን ኢምፖርተንት ቢሆኑም ምንም እንኳን አስፈላጊ ቢሆኑም ምንም እንኳን ሀገራችን በረሃማነትን መከላከል ቢገባትን ችግኝ የመትከል ስነ ስርዓቱ ሊሆን ይችላል ብዙ ጊዜ ትኩረት አድርጎ የሚመለከቱት መሪዎቻችን ማለት ነው። እና እንደዚህ አይነት ነገሮች መስተካከል መቻል አለባቸው ሀገርን መምራትና ጸጥታ ማሰል የተለያዩ መልካም የሆኑ ጅምሮችንም ደግሞ ከማስተዋወቅ ጋር አብሮ መሄድ የሚችል ስለሆነ ነው። ስለዚህ መጀመሪያ ችግር ለችግሮቹ መኖራቸው ማመን ነው። ከዛ በኋላ ይህ ሰላምና ጸጥታ የማስከበር ነገር ከተስተካከለ ኢህአዴግ ዛሬም፣ ቅድም ገለታ ጠቅሶታል፣ የትግራይ ልሂቃን እና የአማራ ዲሞክራሲያዊ ፓርቲ ልሂቃን ላይ ከፍተኛ ችግር አለ። እኔ ግን ከዚህም የበለጠ ችግር ገጥሟቸው ያውቃል እንኳን ባልልም ሁልጊዜም ችግሮች ነበሩ ይባላል። እንደ ዛሬ ግን በተወሰነ ደረጃ ሚዲያው ላይ ያለው የፖለቲካ ምህዳሩ ሰፋ ስላለ ስለተከፈተ ብዙ ነገሮችን በመስማትና በግልጽ መመልከት ጀመርን እንጂ እስከ መደባደብ፣ እስከ ተለያዩ ግጭቶች ድረስ የደረሱበት አጋጣሚ እንዳለ እናውቃለን። ዞሮ ዞሮ ግን ተቀምጠው፣ ተሰብስበው፣ መክረው እርስ በርሳቸው ባርጌን አድርገው መጨረሻ ላይ አንድ የሆነ ስቴትመንት የሚለቁበት እና ነገሮችን በዛ መሰረት የሚያስተካክሉበት መንገድ ነበረ። ዛሬ ያለው የኢህአዴግ ትላንት ከነበረው ኢህአዴግ በተወሰነ ደረጃ ሳይሆን በብዙ መልኩ የተሻለ ነው ብዬ አምናለሁ። ግን ዛሬ ያለው ኢህአዴግ ትላንት ከነበረው የበለጠ አምባገነን ከነበረው ኢህአዴግ ባነሰ ሁኔታ የሀገሪቱን ሰላምና መረጋጋት ማስከበር አልቻለም ብዬ ነው የማስበው። ስለዚህ መጀመሪያ ይህ ቀናነትና አሁን ያለው መልካም ተነሳሽነት ደግሞ ወይም ደግሞ ዲሞክራሲያዊ ሥርዓት ግንባታ ያለው ቁርጠኝነት እንዳለ ሆኖ ከምንም በላይ ግን ማህበረሰባዊ መስተጋብሮቹ ሳይበላቸው የተለያዩ ማህበረሰቦች ሳይፈናቀሉ እነዚህን ከባድ የምንላቸው የሰላምና ጸጥታ ችግሮች መቅረፍ ያስፈልጋል። እንዴት ነው የሚቀረፈው? በምን አይነት መንገድ ነው ሊስተካከል የሚችለው? ምናልባት ይሄ ከብሔር ፌዴራሊዝም ጋር ቅድም ሰማኝም በተወሰነለን ጠቅሶታል ጋር የሚያያ ስለሆነ በሌላ ጊዜም ሆነ በቀጣይ ጥያቄዎች ልመለስበት ይችላለሁ ከሳሆን ዶክተር ሰማሃኝ በርካታ ችግሮች ተነስተዋል። መራጭ መፍትሄዎችም እንደዚሁ። በተለይ በኢትዮጵያ ውስጥ አለፉት ሃያ ስምንት አመታት አወዛጋቢ ሆኖ ያለው እርስዎም ጥናት ያካሄዱበት አንዱ የዚህ የጎሳ ፖለቲካ ነው። በአንድ በኩል የጎሳ ፖለቲካ የሀገሪቷን ህልውና ይፈትናል፣ አንድነቷንም ይንዳል የሚል ስጋት ያላቸው ወገኖች አሉ። በሌላ በኩል ከተውንም የኢትዮጵያዊነት መሰረትና የህልውና ማረጋገጫ የጎሳ ፌዴራሊዝም ነው ብለው የሚሟገቱ ወገኖች አሉ። ይህ ባለበት ሁኔታ ከዚህ ከጎሳ ፖለቲካው ተወጥቶ ሌላ አማራጭ መፍትሄ የሚገኝበት ብልሃት እንዴት ነው የሚገኘው? ካልሆነስ ምን ሊያስከትል ይችላል? በጣም ነው አመሰግነው ዮሐንስ ጥሩ ጥሩ ነጥቦችን አንስተዋል በዚህ ጉዳይ ላይ እኔ ግን አንዳንድ ልዩነት ያለኝ ነገር አለ ምንድን ነው አንደኛ አሁን ዮሐንስ ያለው ልቃኖች እነማን ናቸው እና እነማን ናቸው የሚደራደሩት የሚለው በእውነት ነው። አንዳንዶቹ ለምሳሌ የብሔር ኃይል የሚባሉት በመቃብራችን ላይ ሕገ መንግስት የሚቀየር ነው ቢሆናቸው፣ ለምሳሌ የቲፒኤልኤፍ እና የኦነግ ሰዎች በገንዘብ ላይ አቋም የያዙ ናቸው። የአንድነት ኃይሎች ደግሞ የሚባሉት በአንድ መልኩ ይህንን መንግስት እየደገፉ ምንም አይነት መሰረት የለውም። አሁን የአንድነት ኃይል የሚባለው ነገር ግን ምንድን ነው ይህንን ነገር ሰፋ አድርገን ማየት ይኖርብናል። ኤሊቶች ሲባል የግድ የፖለቲካ ፓርቲዎች ሳይሆን ኢትዮጵያ እኮ ምዜ ካለፉት አረባ ዓመት ወዲህ ካልሆነ በስተቀር እኮ ኦርጋናይዝድ የሆነ የፖለቲካ ፓርቲ ያልነበረበት ሀገር ነው። ባህላዊ ተቋማት ያሉት ሀገር ነው ኢትዮጵያ ብዙ ባህላዊ ተቋሞች ያሉት። አሁን ለምሳሌ በሙስሊሙ አካባቢ በቅርቡ እንደምናየው መሪዎች እየመጡ ወደ ማስታረቅና ማስማማት የሚችሉ መሪዎች እየመጡበት ያለ ነው እና በየማህበረሰቡ እንዲህ አይነት ኤሊቶች ያሉበት ሀገር ነው እና ያንን መጠቀም ይቻላል። ሌላው ሲቪል ሶሳይቲዎች አሉ። አሁን በብዙ መልኩ ተሳትፏቸው እየተገደበ እና በተለያየ መልኩ የብሄር ጉዳይ ወደ አንዱ ወደ ሌላው እየጎተተው ካለ ነው መሰጋት። እነዚህ ሀይሎችም አሉ። ፕሮፌሽናል የሆኑ አሉ። ሚዲያው አለ። አሁን ደግሞ ማይናቀው ምንድን ነው፣ በአክቲቪዝም መልክ በሶሻል ሚዲያ ያለውም ሀይል አለ እና እኔ የምለው ምንድን ነው፣ ኤሊት ባርጌን መሰረት ነው ለብዙ ሀገሮች። እኔ አሁን አንዳንድ ሰዎች ስለ ህገ መንግስቱ ለምሳሌ ህዝበ ውሳኔ ሲወስን ይገርመኛል። ኢትዮጵያ ውስጥ ምንም ነገር በህዝበ ውሳኔና በምርጫ ሊፈታ ይችላል። መጀመሪያ ከተስማማም በኋላ እኛ ተስማምተናል ሲሉ መሪዎች ህዝቡ ይከተላል፣ ያምናል፣ የመሪዎችን ድምጽ ሊያምን ይችላል። ስለዚህ እንደተባለው የተበታቸነ ቢሆንም ይሄ ኤሊት የሚባለው ባሉት የፖለቲካ ኃይሎች፣ ምሁራን ሊሆን ይችላል ብቻ ይሄ ፈቃደኝነቱ ካለ የሽግግር ሂደቱ አሳታፊ ከተባለና ከተከፈተ እኔ ይሄንን ነገር በዚህ መልኩ እንደወጣ የሚችል ይመስለኛል። ሌላው ከዮሐንስ ጋር የማልሰማው ምንድን ነው ቅድሚያ መስሎት ያለበት ሰላምና ጽጥታ ማስከበር ነው። በተለይ ደግሞ ኢህአዴግ ራሱን ችግሮቹ ፈጥቶ መጀመሪያ ሰላምና ጽጥታ ማስከበር አለበት የሚለው እኔ ደግሞ ምንድን ነው የሚመስለኝ አንደኛ ኢህአዴግ ከዚህ በኋላ እኔ ላይመለስ እየፈረሰ ነው ብዬ ነው ማስበው። ምክንያቱም ምንድን ነው አንዳንድ ክራክ ሲያደርግ አንዳንድ ክራክ ለምሳሌ ልጠግ ነው የምትችለው አይነት ሲሆን ነው እንደዚህ የሚባል ይሄ ግን ላይጠገን እየፈረሰ ነው። ለምሳሌ በባዴንና በህዋት መካከል ያለው ልዩነት በጣም በጣም በጣም ጥልቀት ያለው እና መሰረታዊ የሚባል ልዩነት ነው። በኦዴፓና በህዋት መካከል ምናልባት በዚህ በፌዴራሊዝም ጉዳይ ላይ ሊስማሙ ቢችሉም በስልጣን ምክንያት ሊስማሙ አይችሉም። ለምሳሌ በህድ የሚባለው ወላይታ ዞን አካባቢ አሁን አንፈልገውም የሚል ደረጃ ተደርሷል። ሊሰርፍ ያለ ድርጅት ነው እና እኔ እንደውም ምንድን ነው የማስበው ከዚህ በኋላ ኢህአዴግን ብቻ አገሪቷን ተስፋ አድርገን በዚህ ድርጅት ላይ ተስፋ አድርገን አገሪቷን ሊያድናት ይችላል ብለን ካሰብን አገሪቷ ከኢህአዴግ አራአራም ትወድቅ ይመስለኛል። እዚሁ ላይ ዶክተር ሰማኝ አሁን እንዳሉት በህወሓትና በባዲን እንደዚሁም ደግሞ በባዲንና በአዴፓ የደቡብ ህዝቦች ህብረት እንደዚሁ በራሱ ውስጣዊ ውከት እየታመሰነ ያለው ይህን አደገኛነቱን አንስተዋል። የኢህአዴግን ህልውና በቅርቡ እንደተባለው በጠቅላይ ሚኒስትሩ አንደበትም ሆነ በሌሎች ይህንኑ ጉዳይ የሚመሩ የድርጅት ጉዳይ ኃላፊዎች ኢህአዴግ ከጎሳ ፖለቲካ ወጥቶ አገር አቀፍ የሆነ በአይዲኦሎጂ ላይ የተመሰረተ ፓርቲ ምናልባትም ከምርጫው በፊት ወደዛ ሊለወጥ ይችላል ተብሏል። ወደዛ ከሄደ ያ ችግሩን ምን ያህል ሊያቃልለው ይችላል? ያለውን የፖለቲካዊ ሁኔታም ሆነ የዚህ የጎሳ ፖለቲካዋን። ምክንያቱም የኢህአዴግ ህልውና ከከተመ ጎሳን መሰረት ያደረገው አደረጃጀቱ የሀገሪቷንም የወደፊት ህገ መንግስታዊም ሆነ የጎሳ ፌዴራሊዝምን አብረው ሊቀይር አይችልም ይላሉ። ኢህአዴግ እንደተባለው ቅድሚያ ከዚህ ከጎሳ አደረጃጀት ወጥቶ ቢዋሀድ ያለውን የጎሳ ብሔርተኝነትና የፖለቲካ አደረጃጀት ለመቀየር አንድ የሆነ እርምጃ ሊሆን ይችላል። ምክንያቱም ምንድን ነው አትሊስት ውይይቱን ከብሔር ውጭ እና እንትን ሊያደርገው ይችላል። ግን መሰረታዊ ደረጃ ምንድን ነው ችግሩ፣ ይሄ ደግሞ ፌዴራሊዝም ህብ የተዋቀረው በብሔር ነው። ለምሳሌ አሁን አንድ ኢህአዴግ አለ ብትል፣ ዞሮ ዞሮ ኦሮሚያ የሚያስተዳድረው ከኢህአዴግ ውስጥ ያለው ኦሮሞ ነው። ትግራይ የሚያስተዳድረው ኢህአዴግ ውስጥ አለ የሚባል ኦሮሞ ነው። ከሌላ ሄዶ አለም እነዛው ሰዎች ናቸው የሚሆኑ ያው የፖለቲካ ሽኩቻ መቀጠሉ አይቀርም እኔ ይመስለኝ ስለዚህ ስትራክቸሩ ሳይቀየር የአገሪቷ የተዋቀረችበት መሰረታዊ የጎሳ ፌዴራል ሳይቀየር ኢህአዲግ እንኳ ቢቀየር መሰረታዊ ለውጥ አያመጣም የሚል እምነት አለን ሌላው ደግሞ ችግሩ ምንድን ነው እኔ ከዚህ በኋላ ኢህአዲግ ያለውን ችግር ፈቶ ወደዚህ አንድነት ይመጣል የሚል እምነት የለኝም ቅድም እንዳልኩ ነው ለምሳሌ ህወሀት ባለፈው መግለጫው ላይ ያሉት ችግሮች እስከሚፈቱ ድረስ ወደ ይሁደሴ ለሚባለው ነገር አልሄድም ብሎ መግለጫ ሰጥቷል በተመሳሳይ መልኩ በህዴን እንዳልኩ እየፈረስ ያለ ድርጅት ነው። በአዴፓና በኦዴፓ መካከል ከፍተኛ ሆነ አሁን ችግሮች እየተፈጠሩ ነው። ምክንያቱም አሁን የዚህ በኦዴፓ መልኩል ያለው የስልጣን ግራብ የማድረግ ነገር እንደገናም ደግሞ ኦዴፓ ወይም ደግሞ ከኦዴፓ ጀርባ ያሉ ሀይሎች አዴፓን ልክ የፌዴራል ስርአቱን ለማፍረስ እንደሚፈልግ ለመንግስት ይሻሻል እንደሚ አቋማቸው ራሱ የተለያየ ነው። እና እኔ እዛ ላይም ተስፋ ባናደርግ ጥሩ ነው። እኔ ለዚህ ነው ኢህአዴግ ግን ከዚህ በኋላ ተስፋ አድርጎ የሽግግር ሂደቱን መጠበቅ እና ቅድም ዮሐንስ እንዳለው ከዚህ በኋላ ኢህአዴግ የኢትዮጵያን ሰላምና ጸጥታ ያስከብራል ብሎ ተስፋ ማድረግ አደጋ ነው ብዬ ነው ማስበው። ይሄ ድርጅት ብቻውን ኢትዮጵያን ሊያረጋጋ አይችልም። ከዚህ በኋላ ሌሎች የፖለቲካ ኃይሎች፣ ማንኛውም ኢትዮጵያ ውስጥ ያለ ይመለከተኛል የሚል በሙሉ ቁጭ ብሎ በሚወያይበት ጊዜ ነው አገሪቷ ራሷ ልትረጋጋ ምትችላል እንጂ የጦር ሀይል ስለላከ ወይም ደግሞ ከዚህ በኋላ ይሄ ድርጅት ተጠናክሮ ወጥቶ ሀገሪቷን ከዚህ በኋላ ይቀይራል ብዬ አላስብም። ዶክተር ዮሐንስ ለዶክተር ሰማሀኝ አታያይ ምላሽ። እሺ አመሰግናለሁ ካሳሁን ስለ ድሉ ሰማሀኝ የገለጻቸው ነገሮች መሰረታዊ የሆኑ እና በጥልቀት ልንመለከታቸው የሚገቡ ጉዳዮች ናቸው። ኢህአዴግ ተዳክሟል፣ ምናልባትም ላይመለስ፣ ላይጠናከር ተዳክሞ እናገኘዋለን። አዎ ተዳክሟል ግን ጭራሽ ወደ መፍረስ ወይም ደግሞ ከፍተኛ የሆነ ኤግዚስተንሻል አደጋ ውስጥ ነው ብዬ ግን አላም ምናልባት አንድ ቀን ጊዜ ስህተት ወይም ደግሞ ትክክል ነው ሊለኝ ይችላል። ዞሮ ዞሮ ግን አንድ መመልከት ያለብን ነገር አለ። ፖለቲካዊ ችግሮችን ተመልክተን ፖለቲካዊ መፍትሄዎች ያስፈልጋሉ ብለን ልሂቃን እንዲደራደሩ ስንጋብዝ ወይም ደግሞ ይህንን መፍትሄ ሊጠቀሙ ብለን አስተያየት ስንሰጥ መመልከት ያለብን አንድ ወሳኝ ነጥብ አለ። እሱም ምንድን ነው? መደረግ ያለበት የሚባለውን ነገር እና መሆን የሚችል የሚለውን ለያይተን መመልከት አለ። መደረግ ያለበት በጣም ብዙ ነገር አለ። ሕገ መንግስታዊ መሻሻል እንደ ቅድመ ሁኔታ መመልከት መቻል አለብን። ቅድም ገለታው እንደጠቀሰው ብሔራዊ መግባባትን መሰረት ያደረገ ሙቭመንት እንዲፈጠር መደረግ ያለበት ነገር አለ። በተወሰነ ደረጃ የተጀመረ ነገር አለ። በኮሚሽን ደረጃ የተቋቋመ ምን እየተሰራ እንደሆነና አመት ሊሞላው ስለሆነ ከጥቂት ሁለት ሶስት ወራት በኋላ ምን አይነት ነገር እያቀደ እንደሆንም ለመረዳት ትችለናል። አንዳንድ ክልሎች እንዳውም እንዳትመጡብን እና ብለው በርስ ከመዘጋት ደርሰዋል ይባላል። እንደዚህ አይነት ኮሚሽኖች ላይ የምንረዳው ነገር የለም ግን ለምንድን ነው ከምንም በላይ ኢህአዴግ ራሱን ሊመለከት ይገባል። ኢትዮጵያ ፖለቲካ የኢህአዴግ ፖለቲካ ነው ብዬ የሚጠቅስበት ዋነኛ ምክንያት ቅድም እንደጠቀስኩት የፖለቲካ ልሂቃን ናቸው። ወይም ደግሞ በተሻለ ሁኔታ ከመንግስት ከሚመራው ድርጅትም ከኢህአዴግም ሆነ እርስ በርሳቸው ጋር ተነጋግረው መፍትሄ ያመጣሉ ብለን የምናስባቸው አልትራ ብሔርተኞች ከሆኑ አክቲቪስቶች ከሆኑ ትንሽ አስቸጋሪ ይሆናል። እርግጥ ነው ሰማኝ እንዳለው ምሁራን ሊጋበዙ ይችላል። ብዙ ባህላዊ እሴቶች አሉን፣ ያንን መጠቀም የምንችልበትን መንገድ መጥረግ ያስፈልጋል። ግን በአሁኑ ሰዓት አገሪቱ ላይ የተጋረጠው የሰላምና የጸጥታ ችግር አንደኛ፣ ሁለተኛ በኢህአዴግ ልሂቃን ውስጥ ያለው አለመግባባት፣ ሶስተኛ የምንኖርበት ፖለቲካ ቀጠና ወይም የፖለቲካ ዞን ከፍተኛ የሆነ ተግዳሮቶችን እኛው ላይ ሊጨኝ የሚችል መሆኑ፣ አራተኛ የብሔር ፌዴራሊዝሙ እኛ አልፎ እኛውን ከመከፋፈልና እኛውን ለተለያዩ ችግሮች ከመዳረግ አልፎ ሌሎች ሀገራትን በእኛ ላይ የሚከሰቱና በእኛ ላይ የሚታዩ ልዩነቶች ይጠቅመው የበለጠ የራሳቸውን የሆነ ፖለቲካዊ አጀንዳ በመጠቀም በእኛው ውስጥ ሜድል እያደረጉ አልቃ እየገቡ የራሳቸውን አጀንዳ በማስፋፋት የበለጠ ሊከፋፍሉን የሚችሉበት አጋጣሚዎች በጣም ብዙ ናቸው። ስለዚህ ምንድን ነው መደረግ ያለበት የሚለውን ስንመለከት፣ መንግስት ቅድም እንደጠቀስኩት ዛሬ የተሻለ የሆነ የፖለቲካዊ መነቃቃት ካለ የተሻለ የሆነ ለዲሞክራሲያዊ ስርዓት ግንባታ ቆርጠኝነቱ ካለ ያንን ለማሳካት ይቻል ዘንድ ትናንት አምባገነን የነበረው የመለስ ዜናዊ አስተዳደር ኢትዮጵያ ውስጥ አንጻራዊ ሰላም ማሰን ከቻለ ኔጌቲቭ ፒስ ቢሉትም እንኳን ማለት ነው። ሰብአዊ መብት የማይከበረበት ሊሆን ይችላል። የተለያዩ መብቶች የሚጣሱበት ሊሆን ይችላል። አትሊስት ግን የህዝቡ ውስጥ በሰላም መኖር አንጻራዊ በሆነ ሁኔታ ከዛ ወይም መንቀሳቀስ በሀገሪቱ ውስጥ ከዛሬ በተሻለ ይካሄድ ነበር። ዛሬ ግን ዲሞክራሲያዊ ቁርጠኝነቱ ከመለስ ዜናዊ አስተዳደር በተሻለ ያለው አስተዳደር መጥቷል ብለን በምንገምትበት ሰዓት እነዚህ የምንመለከታቸው የህዝቦች መፈናቀል፣ የህዝቦች በየቀኑ መሞት እና መጎዳት የተለያዩ ድሀ የሆነ ማህበረሰብ ያፈራቸው ፕሮፐርቲዎች መቃጠል ወይም ደግሞ ባንዳላይዝ መደረግ በአጠቃላይ ስንመለከተው ትልቅ የሆነ የሴኩሪቲ ቻለንጅ እኛው ጋር ተጋፍጠዋል። ይህንን በአግባቡ መወጣት ማስተካከል የማይቻል ከሆነ ትልቅ ችግር አለው። ስለዚህ ኢህአዴግ አንደኛ የተለያዩ የፖለቲካ አሁን ዛሬ ተዳክመው የምንመለከታቸው የፖለቲካ ሀይሎች ነገ ተጠናክረው ብቅ ማለታቸው አይቀርም። ያንን ማጠናከር የህዝቡ ነው ስራ ሆኖ ሌሎች ልሂቃን ስራ ሆኖ እርስበርስ በመደራደርና በመደራደር ራሳቸውን እንደገና ከተኙበት እንዲነቁ የሚያደርጉት ጥረት ሊያደርጉ የሚገባቸው ጥረቶች እንዳሉ ሆነው ኢህአዴግ ግን ከምንም በላይ ራሱን መመልከት ያስፈልገዋል ብዬ አስባለሁ። ይህም ደግሞ የፌዴራል መንግስቱን ሪፕሬዘንታቲቭ በሆነ ቢኮዝ አንዳንድ ችግሮች አሉ ብዬ ስለማስብ ነው። ግን ሁሉም ኢትዮጵያውያን ቡድኖች ወይም ደግሞ ብሔሮችን በላቸው ውክልና በጣም በተረጋገጠበት ሁኔታ ፌር በሆነ መንገድ ራሱን ሊያንጽ ይገባል ነው በሀገር ውስጥም በውጭ ያንን አድርገው ኢትዮጵያውያንን በጋራ የተለያዩ ችግሮቻችንን ታክል የምናደርግበትን መንገድ መጥረግ ያስፈልጋል ነው። ስለዚህ እኛ ብሔራዊ መግባባትንና የልሂቃንን በጋራ ተቀምጦ መደራደርን ስናስብ መጀመሪያ ሀገርን እየመራ ያለው የኢህአዴግ ልሂቃን ስብስብ እርስ በርሱን መግባባት ደረጃ ላይ መድረስ አለበት ብዬ አስባለሁ። ሌላ አንድ የመጨረሻ ነጥብ የምጨምረው ከሳሁን ከፈቀድክልኝ ምንድን ነው የኢህአዴግን መፍረክረክ ወይም ደግሞ መዳከም ብዙ ጊዜ ብዙም ማያስደነግጠኝ እነሱን በእድሜ መኖር ወይም እስከ መጨረሻው ኢትዮጵያን የሚያስተዳድሩ ልሂቃን ስብስብ መሆን ተመኝቼ አይደለም። በጣም ብዙ ችግሮች አሉባቸው ናቸው። ቅድም እንደጠቀስኩት ከሁሉም የበለጠ ብሔርተኞች የበለጠ ብሔርተኞች አሉት ኢህአዴግ ውስጥ ነው። ከሁሉም ኢንኮምፒተንት የሆኑ የፖለቲካ ሊቃን ስብስብን ይዘው ከሚራወጡ የፖለቲካ ሀይሎች የበለጠ ኢንኮምፒተንት የሆኑ ወይም ደግሞ አቅማቸው ከሚገባው በላይ የወረደ የሆነ ሰዎችን ይዞ የሚጓዘው ኢህአዴግ ነው። ይሄ ኢህአዴግ የኢትዮጵያን ፖለቲካ እየመራ ያለ የኢትዮጵያ ፖለቲካ የኢህአዴግ ፖለቲካ ነው የምለው ከዚህ አንጻር መሆኑን መመልከት መቻል አለብን። ኢህአዴግ ሊፍረከረቅ አይችልም ብለው በአማራው ልሂቃን እና በትግራይ ልሂቃን መካከል ችግር ስላለ አደለም። ደቡብ አካባቢ ያለው ችግር ብቻ ስላለ አደለም። ሁለቱ የኢህአዴግ አውራ ፓርቲዎች የምንላቸው አትሊስት በኢህአዴግ ውስጥ ያላቸው የድምፅ ድርሻ ከሌሎች ጋር አቻ ቢሆንም እንኳን ሰፊውን ሰፊ የሆነውን የፖለቲካ ማህበረሰብ ፖለቲካል ሶሳይቲ የሚመሩት የአማራ ዴሞክራሲያዊ ፓርቲ እና የኦሮሞ ዴሞክራሲያዊ ፓርቲ አካባቢ ላይ የጎላ የምንለው አስጊ የምንለው ችግር ተፈጥሮ አላየውም። ምንም እንኳን በተለያየ አጋጣሚ የተለያዩ ችግሮች እንዳሉ የምንረዳበት እና የምንሰማበት መንገድ ቢኖርም ማለት ነው። ስለዚህ ይህን ነገር እንደ ሌቨሬጅ ይዘው ራሳቸውን ማነጽ የሚችሉበት መንገድ አለ እና ካለንበት ችግር ችግር ሊያወጡን የሚችሉበት መንገድን መጥረግ የሚችሉ ይመስለኛል። ያልኩት ከዚ አንጻር ነው። እስካሁን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Like us on Facebook or follow us on Twitter.